ቅዳሜ ቅዳሜና እሁድ እሁድ የት ትሄዳላችሁ? ቀን ቀን ሁልጊዜ ወደ መጽሐፍ ቤት እንሄዳለን። ማታ ማታ ግን ወደ ሲኒማ ቤት እንሄዳለን። ትልልቅ ቤቶች ሰርቶ መሸጥ ይፈልጋል። አዎ መሸጥ ይፈልጋል። አንዳንድ ነጋዴዎች በአመት ውስጥ ስንት ትርፍ ማግኘት ይችላሉ? አንድ ሺህ ብር ትርፍ ማግኘት ይችላሉ። ሰኞ ሰኞ የት ትሄዳለህ? ወደ ዋና እሄዳለሁ። ቀን ቀን ትተኛላችሁ? የለም፣ አንተኛም። የሆነ ሆኖ ወንድምህን ማታ ማታ ታያዋለህ? አዎ፣ ማታ ማታ አየዋለሁ። ደሞዝህን ግን በወር በወር ትቀበላለህ? አዎ፣ በወር በወር እቀበላለሁ። እሁድ እሁድ ወደ መስሪያ ቤት ትሄዳላችሁ? የለም፣ እሁድ የእረፍት ቀን ስለ ሆነ ወደ መስሪያ ቤት አንሄድም። አቶ ዮሐንስ ከፍ እያለ ሄደ? አዎ፣ በጣም ከፍ ብሏል። ሰፋፊ ቤቶች አገኛችሁ? አዎ፣ አገኘን። አንዳንድ ነጋዴዎች ብዙ ትርፍ ያገኛሉ? አዎ ያገኛሉ። ነጫጭ ድመቶች አሉሽ? አዎ ሁለት ነጫጭ ድመቶች አሉኝ። ረጃጅም እርሳሶች አሉህ? አዎ አሉኝ። ልጆቹ ለምን ቀጫጭኖች ሆኑ? እኔ ቀጭን ስለሆንኩ ነው። ጥቋቁር በቅሎዎች አይተዋል? አዎ አይቻለሁ። ቀያይ ሰዎች መጥተው ነበር? አዎ ሁለት ሰዎች መጥተው ነበር። ማታ ማታ መስራትና ቀንቀን መማር ይችላል? ምናልባት ይችል ይሆናል። ጥቋቁሮቹን ውሾች ለማን ሰጠሃቸው? ለልጆቼ ሰጠኋቸው። በጣም ደጋግ ሰዎች ታውቃላችሁ? አዎ ብዙ ደጋግ ሰዎች እናውቃለን። መኪና አለህ? አዎ፣ ሁለት ቆንጆ ቆንጆ መኪናዎች አሉኝ። አጫጭር ወንዶች ፖሊስ መሆን ይችላሉ? የለም፣ አይችሉም። ሆቴሉ ሰፋፊ ክፍሎች አሉት? አዎ፣ አምስት ሰፋፊ ክፍሎች አሉት። ቀያይ ልብሶች ገዛች? አዎ ሶስት ቀያይ ልብሶች ገዛች። ቀያይ ባርኔጣዎች ትገዛለህ? አሁን ገንዘብ ስለሌለኝ መግዛት አልችልም።